ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአስራ ዘጠኝና በሃያ አምስት ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ። ¶¶ <risque> ጤና ይስጥልን እንደ ምን አምሽታችኋል የተከበራችሁ አድማጮቻችን አርብ ሰኔ 21 2011 ዓ ም ፕሮግራማችንን ይዘን ቀርበናል የምናስተናግዳችሁ ቆንጅ ይታየና አዲሱ አበበንን ለምሽቱ የያዝናቸውን መሰናዶዎች ወደፊት እናስተዋውቃቸዋለን ከጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ በዕለቱ አብይ ርዕስ ይዘነዋል ባህር ዳር እና አዲስ አበባ ላይ የተገደሉትን ባለስልጣናት የዘከረ ሥነ ሥርዓት በዋሽንግተን ዲሲ የኢትዮጵያ ኤምባሲ ተካሂዷል። ዘገባ ይኖረናል። በሁለተኛው አጋማሽ አዲስ መጽሐፍ ትናንት ያስመረቁት አቶ አንዳርጋቸው ጽጌ በወቅታዊ የአገሪቱ ሁኔታ ዙሪያ የተናገሩትን የያዘ ዘገባ መደበኛው ሰጣ ገባ ላይ ተሰናድቷል። የያዙትን የያዘ ዘገባ ና መደበኛው እሰጥ አገባ ተሰናድተዋል። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እናልፋለን። በደንቢ ዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግስት ጋር ተደራድሮ ሰላም እንዲወርድ ተጠየቀ። ሰላማዊ ሰልፉ የተካሄደው በሕብረተሰቡ ጥያቄ ነው ያሉት የዞኑ የገጠር ፖለቲካና አድር አደረጃጀት ኃላፊ በጫካ ታጥቀው የሚንቀሳቀሱ በእርቅና በሰላማዊ መንገድ እንዲገቡ ጥሪ ቀርቧል። መንግስትም ለእርቁ ዝግጁ መሆኑን ገልጧል ብለዋል። በሌላ በኩል በላሎ አሳቢ ኢናንጎ ሸማቂዎች ለመቃወም የተጠራ ሰልፍ ላይ አንሳተፍም ያሉ ግለሰቦች ታሰሩ ሲሉ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። ክሱን ከወረዳው አስተዳዳሪ ለማረጋገጥ ያደረግነው ጥረት አልተሳካም ብሎ ናኮር መልካ ዘገባ ልኳል። ወደ ኋላ ላይ በመጽሔት ይቀርባል። የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበር አቶ አረጋዊ በርሄ መቀሌ ላይ በነበረው የጀነራል ሰአረ መኮንንና የሜጀር ጀነራል ገዛኢ አበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ታስረው እንደነበረ ተናግረዋል። የትግራይ ዲሞክራሲያዊ ትብብር ትዴት ዛሬ በአዲስ አበባ በሚገኘው ቢሮ በሰጠው ጋዜጣዊ መግለጫ የፓርቲው ሌላ አመራር ደግሞ የግድያ ሙከራ ተደርጎባቸዋል ብሏል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። በአጠቃላይ ሰላሳ የሚሆኑ በኤርትራ ካቶሊካዊት ቤተ ክርስቲያን ስር የሚሰሩ በመላ ኤርትራ አገልግሎት ሲሰጡ የነበሩ የህክምና ማዕከላት በቅርቡ በኤርትራ መንግስት በተዘጉበት ወቅት የካቶሊካዊት ቤተ ክርስቲያን ጳጳሳት ተቃውሞ አሰምተው ነበር ነገር ግን ተገቢና ብቁ ምላሽ አላገኙም ሲሉ ባለፈው ረቡዕ የወጣ የኤርትራ ካቶሊካዊ ቤተክርስቲያን መግለጫ አመልክቷል። መግለጫው አያይዞም በኤርትራ የጤና ጥበቃ ሚኒስቴር የህዝብ ግንኙነት ዳይሬክቶሬት አቶ ታጀንዲን አብደል አዚዝ ለአሜሪካ ድምፅ የተናገሩትን ጠቅሶ የተሳሳተ መረጃ ነው ይላል። አቶ ታጀንዲን አብደል አዚዝ የአስተዳደር ርክክብ ስራ ነው የተካሄደው። የጤና አገልግሎቶችን የመዝጋት እርምጃ አልተወሰደም፣ የሕክምና አገልግሎት ሰራተኞችንም ያስፈራራ የለ ማለታቸውን የኤርትራ የካቶሊክ ቤተ ክርስቲያን መግለጫ አውስቶ ምላሽ ሰጥቶበታል። የተቋማቱ ባለቤት የሆነውን አካል ሳያሳውቁና ከሚመለከተው ባለሥልጣን ጋርም ሳይመካከሩ በአንድ ወገን ትዕዛዝ ብቻ የንብረት ርክክብ ሊደረግ እንደማይችል ግልጽ ነው ይላል መግለጫው። በተረካቢውና በአስረካቢው መካከል ምንም አይነት የመረካከብ ሰነድ ሳይኖር ርክክብ የሚባል ነገር ሊኖር እንደማይችል መግለጫው ያወሳል። ኤርትራ ካቶሊካዊት ቤተ ክርስቲያን መግለጫ በተጨማሪም የስም ማጥፋት ዘመቻ እንደተከፈተበት ጠቁሟል። ኤድዋርዶ ካልካኞ የተባለ የቦንጆርኖ ኒውስ ጋዜጠኛ የኃላፊነት ስሜትና የጋዜጠኝነት ስነ ምግባር በጎደለው መንፈስ በቤተ ክርስቲያኗ የሕክምና ማዕከላት ያሉት ሠራተኞች ሙስና ውስጥ ተዘፍቀዋል የሚል ዘገባ አቅርቧል። የኤርትራ መንግስት እርምጃው የወሰደው እርምጃውን የወሰደው በዚህ ምክንያት እንደሆነ ማስመስሎ አቅርቦታል ይላል ጋዜጠኛው፣ ከአንድ ወገን ብቻ ያገኘውን ሳይሆን የሌላውን ወገን ትርክትም ማካተት ነበረበት ሲል የኤርትራ ካቶሊካዊት ቤተ ክርስቲያን መግለጫ ነቅፏል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአሜሪካ ምርጫ ዳግም ጣልቃ እንዳይገቡ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን እንደ ዘበት ማስጠንቀቂያ መስጠታቸው ተሰማ ኦሳካ ጃፓን ውስጥ በጂ 20 ጉባኤ ወቅት ከፕሬዚደንት ቭላዲሚር ፑቲን ጋር በጎን የተገናኙት ፕሬዚደንት ዶናልድ ትራምፕ ጋዜጠኞችን ሲያነጋግሩ ፕሬዚደንት ፑቲን ዳግም በአሜሪካው ምርጫ ጣልቃ እንዳይገቡ ይነግሯቸው እንደሆነ ተጠይቀው፣ እንዴታ ክቡር ፕሬዚደንት፣ ሁለተኛ በምርጫችን እጃውን እንዳያስገቡ በማለት ፈገግታ በቀላቀለበት የዘበት አነጋገር መልሰዋል ሰሙ። ሁለተኛ ጣልቃ እንዳይገቡ ሲሉም በሌባ ጣታቸው ወደ ፑቲን በማመልከት በድጋሚ ተናግረዋል። ይህ አመላለስ ብዙዎች እንደሚያምኑበት ትራምፕ ጉዳዩን ከቁብ እንዳልቆጠሩት አመላካች ነው ተብሏል። በዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ ዲሞክራቲክ ፓርቲያቸውን ተወክለው ለመቅረብ እየተወዳደሩ ካሉት ዲሞክራቶች መካከል አስሩ ትናንት ሁለተኛውን ዙር ክርክር አካሂደዋል። ዓላማቸው ሪፑብሊካዊውን ፕሬዝዳንት ዶናልድ ትራምፕን ማሸነፍ ነው። ዘጋቢያችን ማይክል ብራውን ያጠናቀረውን ዘገባ አዳነች ፍሳየት አቅርበዋለች። በዲሞክራቶቹ የምርጫ ውድድር ቀዳሚ ቦታ ይዘው የሚገኙት ጆ ባይደን ዩናይትድ ስቴትስ ውስጥ ነጮችና ጥቁሮች አብረው በማይማሩበት ዘመን እንዲህ አይነቱን ዘረኛ ልዩነት ወደ አቆሙት ትምህርት ቤቶች ጥቁር ተማሪዎችን በአውቶቡስ የማድረሱን እቅድ ተቃውመው ነበር ለሚለው ክስ ተከላክለዋል። ከተወዳዳሪዎቹ አንዷ የሆኑት ጥቁር አሜሪካዊት ካሜላ ሃሪስ ለቀድሞው ምክትል ፕሬዚደንት ጆ ባይደን ጥያቄ አቅርበዋል። ምክትል ፕሬዚደንት ባይደን ያኔ በአሜሪካ ጥቁር ተማሪዎችን በአውቶቡስ የማመላለሱን ተግባር መቃወሙ ስህተት እንደነበር አሁን ይስማማሉ? ባይደን እኔ በአውቶቡስ የማመላለሱን ተግባር አልተቃወምኩም። እኔ የተቃወምኩት በትምህርት ሚኒስቴር መታዘዙን ነው። ሀገሪቱን ለመምራት የሚችሉበት ጊዜ አልፏል፣ በማለት ባይደንን ለመንቀፍ የመጀመሪያው የሆኑት ኤሪክ ስወልወል ነበሩ። እኔ ገና የስድስት ዓመት ዕድሜ ልጅ ሆኜ ነበር። አንድ ለፕሬዚዳንትነት የሚወዳደሩ ሰው ካሊፎርኒያ መጥተው ስልጣኑን ለአዲሱ ትውልድ መተላለፍ ያለበት ጊዜ ደርሷል ያሉት ያ ተወዳዳሪ ታዲያ ሴናተር ጆ ባይደን ነበሩ። ጆ ባይደን ከ32 ዓመታት በፊት ስልጣን ለአዲስ ትውልድ መተላለፍ ያለበት ጊዜው ደርሷል ማለቶ ትክክል ነበር። ለአሁኑም ትክክል ነዎት። ለኦቶሜሽን ጉዳይ መፍትሄ ለማግኘት ከተፈለገ ስልጣኑን ያስተላልፉ። የአየር ንብረት የሚፈጥረውን ትርምስ ለማስቆም ከተፈለገ ስልጣኑን ያስረክቡ። የተማሪዎች የትምህርት ዕዳ ችግር እንዲፈታ ስልጣኑን ያስተላልፉ። ልጆቻቸውን ወደ ትምህርት ቤት ለመላክ ለሚሰጉ ቤተሰቦች በጦር መሳሪያ የኃይል አጠቃቀምን ለማስወገድ ስልጣኑን ያስተላልፉ። አደርገዋሉ። አሁን ግን በትረ ስልጣኑን ገና አቆየዋሉ ብለዋል ባይደን። ብዛት ባላቸው ዴሞክራት ተወዳዳሪዎች መካከል አብላጫ የድምጽ አሃዝ ያላቸው ባይደን የተወዳዳሪዎቻቸው ኢላማ መሆናቸው አይቀሬ ነው። የሩሲያና የብሪታንያ ግንኙነት ጤናማ ሆኖ እንዲቀጥል ከተፈለገ ሩሲያ ኃላፊነት የጎደለው የማፈራረስ ተግባሯን ማቆም አለባት ሲሉ የብሪታንያ ጠቅላይ ሚኒስትር ተሬሳ ሜይ ለሩሲያው ፕሬዚደንት ቭላዲሚር ፑቲን አስጠነቀቁ። የሩሲያውን ፕሬዚደንት አስጠነቀቁ። ባለፈው ዓመት ሶልስበሪ ውስጥ በሴርጌ ስክሪፓል ላይ ለደረሰው ጥቃት ተጠያቂዎች የሆኑት ሁለቱ ሩሲያውያን ለፍርድ መቅረብ እንዳለባቸው ተሬሳ ሜይ ለሩሲያው መሪ እንዳሳሰቡ ዛሬ አርብ ከቢሮቸው ይፋ የሆነው መግለጫ አመልክቷል። የጠቅላይ ሚኒስትር ሜይ አስተያየት የተሰማው ኦሳካ ጃፓን በሚካሄደው የጂ20 ጉባኤ ጎን ከፕሬዝደንት ፑቲን ጋር በተገናኙበት ወቅት ነው። በመጨረሻም የዓለም ሐያላን ከፍተኛ ባለሥልጣናትና ኢራን ቪዬና ውስጥ በዛሬው ቀን ተገናኝተው በ2015ቱ የኢራን የኒኩሌር ጦር መሣሪያ ስምምነት ዙሪያ መወያየታቸው ተገለጠ። ዩናይትድ ስቴትስ ባለፈው ዓመት ከስምምነቱ ከወጣች ወዲህ ውሉን በፈረሙ አገሮች መካከል የሚካሄደው የአሁኑ ውይይት ስምምነቱን በዘላቂነት ለማቆየት የአሁኑ የመጨረሻ ዕድል መሆኑን ኢራን አስታውቃለች። ዩናይትድ ስቴትስ በኢራን ላይ ባለፈው ዓመት በጣለችው ማዕቀብ የተነሳ ኢራን ዩሬኒየም ለማበልጸግ በስምምነቱ የተፈቀደላትን መጠን ለማለፍ እያስፈራራች መሆኗም ታውቋል። እስካሁን ግን በስምምነቱ የተወሰነውን ገደብ እንዳላለፈች ነው አንድ ባለሥልጣኗ የተናገሩት። የአውሮፓ አገሮችም ኢራን ስምምነቱን እንድታከብር እያሳሰቡ መሆናቸው ተሰምቷል። ይህ በእንዲህ እንዳለ መካከለኛው ምስራቅ ውስጥ ውጥረት አይሏል። መነሾው ዩናይትድ ስቴትስ ቀደም ብላ ከላከቻቸው ብዙ ሺህ ወታደሮች በተጨማሪ ሌሎች የጦር አውሮፕላን ተሸካሚ መርከቦችንና ወታደሮችን ወደ ክልሉ ማሰማራቷ ነው። ዩናይትድ ስቴትስ ምክንያቷን ስታስረዳ ኢራን የምታሰማው ዛቻ ያስፈራራል ብላለች። ዜናው አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን አምሹ። አስተናጋጆቻችሁ ቆንጂት ታየና አዲሱ አበበነን። ወደ መጽሄት ክፍለ ጊዜ ስንሻገር በተለይ ወደ አብይ ርሱ ከጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ በባህር ዳርና በአዲስ አበባ የተገደሉትን የመንግስት ሹማምንትና ወታደራዊ አመራሮች የሚዘክር ስነ ስርዓት በዋሽንግተን ዲሲ የኢትዮጵያ ኤምበሲ እና ቀደም ሲል በዜናው እንደገለጥ ነው ጫካ ያሉ ታጣቂዎች ከመንግስት ጋር ስለ ሰላም እንዲደራደሩ በመጠየቅ ደንብዶ ለውስጥ ሰላማዊ ሰልፍ መካሄዱ የኮሌራ ወረርሽኙን ወቅታዊ ይዞታ የሚያስቃኝ ዘገባ በቅደም ተከተል ይቀርባሉ። ለሁለተኛው አጋማሽ ደግሞ አቶ አንዳርጋቸው ጽጌ የተናገሩትን ያካተተ ዘገባና እሰጥ አገባ ይቀርባሉ። አብራቸውን ቆዩ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የኢትዮጵያው ጠቅላይ ሚኒስትር አህመድ አብይ አህመድ ጄኔራል አደም መሐመድን የጦር ኃይሎች ኤታማዦር ሹም አድርገው ሾመዋል። ሌትና ጀነራል ሞላ ኃይለ ማርያምን የመድን ኃይል አዛዥ፣ አቶ ደመላሽ ገብረ ሚካኤል ደግሞ የመረጃና ደህንነት አገልግሎት ዳይሬክተር አድርገው መሾማቸውን የጠቅላይ ሚኒስትር ጽሕፈት ቤት ለአሜሪካ ድምፅ በላከው መግለጫ አስታውቋል። ይህ በእንዲህ እንዳለም በኢትዮጵያ እየተካሄደ ያለው የለውጥ ሂደት ሰሞኑን በባህር ዳርና በአዲስ አበባ በተፈጸሙት አይነት ድርጊቶች እንዳይደናቀፍ የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩምን ዛሬ ለውጭ ሀገር ጋዜጠኞች መግለጫ ሰጥተዋል። ዘጋቢያችን እስክንድር ፍሬው ተከታትሎታል። ነው ጠቅላይ ሚኒስትር አብይ አህመድ ዛሬ የሰጡት ሹመት ሰሞኑን በጠባቂያቸው የተገደሉትን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ሰዓረ መኮንንን ለመተካት እየተደረገ ነው። ሽግሽግም ግን ታይቶበታል። በጀኔራል ሰዓረ ሕልፈት የተፈጠረውን የኃላፊነት ክፍተት በመተካት የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው የተሾሙት ጄኔራል አደም መሐመድ ናቸው። ጄኔራል አደም እስከ ዛሬ ድረስ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ነበሩ። ለሁለቱም ኃላፊነቶች የሾሟቸውም የአሁኑ ጠቅላይ ሚኒስትር አብይ አህመድ ናቸው። ጄኔራል አደምን በመተካት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው የተሾሙት ደግሞ ደመላሽ ገብረ ሚካኤል ናቸው። ሌተናል ጄኔራል ሞላ ኃይለማርያም ደግሞ የምድር ኃይል አዛዥ ሆነው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት ለአሜሪካ ድምፅ በላከው መግለጫ አስታውቋል። ይህ በእንዲህ እንዳለ በኢትዮጵያ የተጀመረው ለውጥ ሰሞኑን በተፈጸሙ አይነት ጥቃቶች እንደማይደናቀፍ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ተቀማጭነታቸው በአዲስ አበባ ለሆነ የውጭ መገናኛ ብዙሀን መግለጫ የሰጡት The government is also continuing and will continue undeterred on the path that it has been forging since April 2018 with a commitment to democratize Ethiopia. So, despite the the speculation that this is a derailment to some of the reforms that have been taken and a derailment to the progress that the government is making, this, as an isolated incident, by no way is going to jeopardize the reforms that the government is making and, in any case, would actually. Um, uh, accelerate the process and the engagement of the government in that regard. መንግስት ኢትዮጵያን ወደ ዲሞክራሲያዊ ስርዓት ለማሸጋገር ባለው ቁርጠኝነት ከመጋቢት 2010 ጀምሮ በያዘው መንገድ እየቀጠለ ነው ይቀጥላልም። እናም የተፈጠረው ሁኔታ እየተወሰዱ ያሉ የማሻሻያ እርምጃዎች መንገዳቸውን እንደሳቱ ሳቱ ወይም መንግስት እያመጣ ያለው ለውጥ ሀዲዱን እንደ ሳተ የሚያስቆጥር አይደለም። እየተሰራጨ ካለው መረጃ በተጻራሪ ይህ የተናጠል ክስተት በምንም መልኩ በመንግስት እየተወሰደ ያለውን የማሻሻያ እርምጃ አደጋ ላይ የሚጥል አይደለም። እንዲያውም መንግስት ከማሻሻያ እርምጃዎች አንጻር እየሄደበት ያለውን ሂደት ያፋጥናል። በተቋማትና በሌሎች በርካታ ነገሮች አማካኝነት ጠንካራ መሰረቶች እንዲጣሉ ትኩረት ተሰጥቷል። ጠንካራ መሰረቶች ለበርካታ ነገሮች መነሻ ናቸው። መንግስት እነዚህን መሰረቶች ለማጠናከር ቁርጠኛ ነው ነው ያሉት። ሰኔ 15 ቀን በባህር ዳር የተፈጸመውን ጥቃት ያስተባበሩትና የመሩት ጄኔራል አሳምነው ጽጌ መሆናቸውን ያስታወሱት ቃል አቀባዩ ጥቃቱና የመፈንቅለ መንግስት ሙከራው በአራት ቦታዎች ላይ ያተኮረ መሆኑን ተናግረዋል። የመጀመሪያው የክልሉ ፕሬዝዳንት ቢሮ መሆኑን በመግለጽም ጄኔራል አሳምነው ወደ ቢሮውና ወደ ስብሰባ አዳራሹ ባይገቡም ከውጭ ሆነው እያስተባበሩ ነበር ብለዋል። ቃል አቀባዩ እንዳሉት ሁለተኛው ቦታ ደግሞ የክልሉ አመራሮች በጊዜያዊ ማረፊያነት የሚጠቀሙበት የእንግዳ ማረፊያ ወይም ገስታውስ ነው። ጄኔራል አሳምነው በመቀጠል ያመሩት ወደዚህ እንግዳ ማረፊያ እንደሆነ አንዳንዶችም በዚህ ስፍራ ታግተው እንደነበር አብራርተዋል። ብርጋዴር ጀነራል አሳምነው በዚህ ስፍራ በነበሩበት ወቅት ከክልሉ ሚዲያ ጋር ለመገናኘት መሞከራቸውንም አመልክተዋል። ብርጋዴር ጄኔራል አሳምነው እዚህ በእንግዳ ማረፊያው በነበሩበት ወቅት ጥቃቱ መጠናቀቁንና ቀጣይ እርምጃዎችን በተመለከተ መግለጫ እንዲጠብቁ ለአማራ መገናኛ ብዙኃን ድርጅት ኃላፊ ስለመናገራቸው መረጃ አለን ያሉት ሶስተኛው ስፍራ ደግሞ የክልሉ ፖሊስ ኮሚሽነር እንደዚሁም የክልሉ ልዩ ኃይል አዛዥና ሌሎች የታገቱበት የፖሊስ ኮሚሽን ቢሮ እንደነበር ገልጸዋል። ጀነራሉ የክልሉ ጸጥታ ኃላፊ በመሆናቸው የምንነጋገርባቸው ጉዳዮች አሉ በማለት ስብሰባ ጠርተው ነበር። እሳቸው ግን አልመጡም። ለስብሰባ የመጡትም ታገቱ ብለዋል። ቃል አቀባዋ ቃል አቀባዋ እንዳብራሩት ጀነራል አሳምነው ያተኮሩበት አራተኛ ቦታ ደግሞ የክልሉ ፖሊስ ምክትል ኮሚሽነር መኖሪያ ቤት ነው። እኚህ ምክትል ኮሚሽነር ከሚገደሉት ሰዎች ዝርዝር ውስጥ ነበሩ፣ ነገር ግን ለጥቂት አመለጡ ሲሉ ነው ያብራሩት። በፖሊስ ኮሚሽነሩ ቢሮ ለተጠራው ስብሰባ የተጋበዙት ምክትል ኮሚሽነሩ ወደዚያ ከማምራት ይልቅ ወደ ቤታቸው ማምራታቸውን ነው ቃል አቀባዩ ያገለጹት። በዚያው ሰኔ 15 ምሽት የክልሉና የፌዴራል ኃይሎች እርምጃ ማየሉን በመረዳት ጄኔራል አሳምነው በቪኤት መኪና ሆነውና በሌሎችም መኪናዎች ታጅበው ማምለጣቸውንም ነው ቢለኔ ስዩም በማብራሪያቸው የጠቀሱት። በዚያው ምሽት ከክልሉ ልዩ ኃይል ጋር በተካሄደ የተኩስ ልውውጥ አሳምነው ቆስለው እንደነበርም ጠቁመዋል። ሕይወታቸው ያለፈውም ሰኔ 17 ቀን ከባህር ዳር ወጣ ብላ በምትገኝ ዘንዘልማ በተባለች ስፍራ በባጃጅ ወደ ጎንደር ሊያመልጡ ሲሞክሩ ከክልሉ ልዩ ኃይሎች ጋር በተካሄደ የተኩስ ልውውጥ መሆኑን አስረድተዋል። በጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል የውጭ ቋንቋዎችና የዲጂታል ዘርፍ ኃላፊ ቢለኔ ስዩም ዛሬ በሰጡት መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደሚቀጥለው ዘገባ እናልፋለን። እስክንድሩን እያመሰገንን ባለፈው ቅዳሜ በባህር ዳርና በአዲስ አበባ የተገደሉትን የመንግሥት ሹማምንትና ወታደራዊ አመራሮች የሚዘክር ስነ ስርዓት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተደርጓል። በዚህ ስነ ስርዓት ላይ የሃይማኖት አባቶች፣ የመንግሥት ሹማምንትና ሌሎች ተሳታፊ ኢትዮጵያውያን ከእርስ በርስ መጠፋፋት ይልቅ ሰላምና ፍቅር እንዲተጉ ወይም ለሰላምና ለፍቅር እንዲተጉ ተማጽነዋል። ሀብታሙ ስዩም ስነ ሥርዓቱን ተከታትሏል። ትናንት አመሻሽ በዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በር የዘለቀ ሰው የመጀመሪያ እይታውን የሚሰርቁት በሻማ ታጅበው በጠረጴዛ ላይ የተደረደሩት የአምስት ሹማምንት ፎቶግራፎች ናቸው። የጀኔራል ሰዓረ መኮንን የሜጀር ጀኔራል ገዛኢ አበራ የዶክተር አምባቸው መኮንን የአቶ ምግባሩ ከበደና የአቶ እዘዝዋሴ ፎቶዎች ናቸው። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ከሰሞኑ በአዲስ አበባና በባህር ዳር የተገደሉትን የኒህን ሹማምንት አሟሟት መራር ሲሉ ይገልጹታል። ጀግኖቻችንን ጥቃቱ የተፈጸመባቸው ፈጽሞ ሊገመት በማይችል ሁኔታ በሚያምኗቸውና ባቀረቧቸው ሰዎች መሆኑ መስዋዕትነታቸውን መራር ያደርገዋል። ጥቃቱ የመላ ኢትዮጵያውያንን ልብ የሰበረና መንፈስን ያናወጠ ከመሆኑም ባሻገር ሁላችንም ብሔር፣ ሃይማኖት፣ ጾታና የማህበራዊና ኢኮኖሚያዊ ልዩነት ሳይገድበን በአንድ ልብና መንፈስ ያወገዝነው ነው። ፊታቸው በሐዘን የደመነ ጥቁር የለበሱ እንግዶች ከፎቶግራፎቹ ፊት ለፊት ባለ የሐዘን መግለጫ መዝገብ ላይ ሐሳባቸውን በየተራ ያሰፍራሉ። ማዘናቸውን፣ መከፋታቸውን ለመዝገቡ የሚደብቁት አይመስልም። መሸትሸት ሲል ሐዘንተኛው ቦታውን ሲይዝ መነጋገሪያውን የጨበጡ የሃይማኖት አባቶች ግን ታዳሚው ከሐዘንና መከፋት ባሻገር ስለ ሀገሩ መጻኢ ዕድል በእጅጉ ማሰላሰል እንደሚገባው በአጽንኦት መክረዋል። የዲሲና አካባቢዋ ሀገረ ሰብከት ሊቃነ ጳጳስ አቡነ ፋኑኤልና ከፈረስት ሂጅራ ፋውንዴሽን የመጡትን ሼክ ካሌድ ዑመርን በጥቂቱ ንስማ። ሳናቆ ሰይጣን አለማመደን፣ ስድብን አለማመደን፣ መናናቅን አለማመደን። ስለዚህ በጠላታችን ፊት እንደ ሶምሶን እንድንዋረድ ሆንን ማለት ነው። ክብራችንን ተውን፣ ኢትዮጵያ እውነታችንን ተውን። የምናቀነቅነው ጎጥ ሆነ ጎሳ ሆነ ብሔር ሆነ ድካማችን ሁሉ ወደ ሌላ ሆነ ተረሳ። ወደ ወጣንበት ቤት መመለስ ያስፈልጋል። ከእውነት በራቅን ቁጥርና በጎሰኝነት ወይም በወገንተኝነት ወይም በቡድንተኝነት ስር የተደበቅን ጊዜ ደግሞ ጊዜያዊ የሆነ ድልም ደስታም ልናገኝ እንችላለን። ዘላቂ አይሆንም፣ አይተነዋል። ስለዚህ ሩቅን እናስብ። ትልቁ እይታ ሰው መሆን ነው። ይሄ ሀገር ለዛ ትልቅ ምሳሌ ነው። በዚህ ሀገር ውስጥ የሌለ የዘር አይነት የለም። የሌለ ዜግነት ሰዎች የሉም። ከሁሉም ዓለም ተሰባስበዋል። ግን ሰው በሚለው ተሰባስበው አንዱ ከሌላው ጋር ጎንዮሽ ምንም ነገር ንትርክ ሳይኖር በዓለም ላይ አሉ ከሚባሉ የመጀመሪያ ተርታ የምትባሉ ሀገራቶች ውስጥ አንዱ አሜሪካ ነች። እርምን ከመውጫ ስነ ሥርዓት በተጨማሪነት ኢትዮጵያንና ትውልድ ኢትዮጵያን አሳዛኙ ክስተት የገለጸላቸውን እውነታ ባጋሩበት በዚህ መድረክ ላይ በውጭ አገራት የሚኖሩ ኢትዮጵያን ጠብና ግጭትን ከሚያባዙ ግብሮች ይልቅ በሚኖሩበት ሀገር ያሉ መልካም ጉዳዮችን ለሀገራቸው ሰዎች እንዲያካፍሉ ተማጽኖ ቀርቧል። ወይዘሮ ብርሃኔ ገለቶ ዘቅጠን ዘቅጠን ውስጣዊ ድርጅት ዘቅጠን ዘቅጠን መንደር ገብተን እየተገዳደልን ነው፣ ግን አንሸናለፍ

ዳቦ ፋብሪካ እናቆቁምላቸው መገዳደሉ ሳይሆን በሀሳብ ተሸናንፈን የነገዩት ዛሬ አሜሪካ በነጻነት የምንኖርበትን ኢትዮጵያ መቶ በመቶ እንኳን ማረግ ባንችል በእኔ እድሜ እስኪ ሀያ ፐርሰንቷን እስኪ ከተማርነ ወደዛ እንውሰድ። በቤተሰባቸው የደረሰን ተመሳሳይ እጣ ላብነት በመጥቀስ ሊታሰብባቸው ስለሚገቡ ጉዳዮች ያነሱ ወገኖችም በዚህ ምሽት ስሜታቸውን አጋርተዋል። ዮናስ አስራት ከ1966 አብዮት ማግስት አባቱን ኮሎኔል አስራት ደስታን በግፍ እንዳጣ ይናገራል። አባቴ በጠራራ ፀሐይ ተገድሎ ከረሰ ብሔሩ ከጀነራል ተፈሪ ባንቲ ጋር ያለፈ ሰው ነው። ሰው በአመለካከቱ መገደል የለበትም። በዚህ ዘመን አባቴ እጅግ በጣም ለሀገሩ ያበረከተ ብዙ ሊያበረከት የሚችል ሰው ነበር እንደወጣ የት እንደተቀበረ ሳናቅ እስካሁን ድረስ አላውቅም። ለዶክተር አምባቸው ልጆች ልናገረው የምፈልገው መልእክት አንድ አይነት ገጽ ላይ በአሁኑ ሰዓት አባታቸውን አጥተዋል። እነዚህ ልጆች የተናገረችው ነገር የዶክተር አምባቸው ብቻ ሳይሆን የጀነራል ሰዓረም ወታደራዊ መኮንን ናቸው። እጅግ የሚያሳዝን ደማችን አረንጓዴ፣ ቢጫ፣ ቀይ ነው ብላለች። ዲኤንኤያችን ቢመረመር ብላለች አባቷን ስትናገር ተመሳሳይ ነገር ነው የሚሰማኝ ስለ አባቴና ኢትዮጵያ ሕዝብ በጣም መደማመጥና በጣም ተረጋግተን መታየት አይን ላይ ነው ያለበት ዘመን ላይ ያለን ይመስለኛል። በመቶዎች የሚቆጠሩ ኢትዮጵያን የተገኙበት መሰናዶ የጋራ ጸሎት፣ የሻማ ማብራት ስነ ስርዓት እንዲሁም መንፈሳዊ ዘማሪዎች ተስተናግደውበት ከመጠናቀቁ በፊት የሥነ ልቦና አማካሪዎች፣ የማኅበረሰብ ተወካዮችና የግለ ስሜታችንን እናጋር ያሉ ወገኖች ለታዳሚዎች ያላቸውን አካፍለዋል። የሁሉም ንግግር መቋጠሪያ። ኢትዮጵያና ኢትዮጵያን አሳዛኙን ክስተት የተጨማሪ ግጭት መፍጠሪያ ሳይሆን የመቀራረቢያ ዕድል እንዲያደርጉት ማስታወስ ይመስላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበር አረጋዊ በርሄ መቀሌ ላይ በነበረው የጀነራል ሰዓረ መኮንንና የሜጀር ጀነራል ገዛኢ አበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ታስረው እንደነበረ ተናግረዋል። የትግራይ ዲሞክራሲያዊ ትብብር ዛሬ በአዲስ አበባ በሚገኘው ቢሮ በሰጠው ጋዜጣዊ መግለጫ የፓርቲው ሌላ አመራር ደግሞ የግድያ ሙከራ ተደርጎባቸዋል ብሏል። ግርማቸው ከበደ ባለፈው ቅዳሜ ምሽት ሰኔ 15 ቀን 2011 ዓ ም የኢትዮጵያ መንግስት የመፈንቅለ መንግስት ሙከራ ነበር ባለው ጥቃት የተገደሉት የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሰዓረ መኮንን እና ጡረታ ላይ የነበሩት ሜጀር ጄኔራል ገዛኢ አበራ የቀብር ስነስርዓት በመቀሌ ከተማ መከናወኑ ይታወሳል። በዚህ የቀብር ሥነ ሥርዓት ላይ ለመካፈል የተገኙት የትግራይ ዴሞክራሲያዊ ትብብር ወይም ትዴት ሊቀመንበር አረጋዊ በርሀ ዛሬ በአዲስ አበባ በሚገኘው የፓርቲው ቢሮ ከአረና ትግራይ ለሉዓላዊነትና ዴሞክራሲ ፓርቲ ጋር በጋራ በሰጡት መግለጫ የድብደባ ሙከራ ተደርጎብናል ብለዋል። በቀብር ስነ ስርዓቱ ላይ የፖለቲካ ዘመቻና ለምርጫ የሚደረግ ዘመቻ አካሄድ የሚመስል አስነዋሪ ድርጊት ታዝበናል ያሉት የትዴት ሊቀመንበር ተፈጥሯል ያሉትንም ክስተት አብራርተዋል። በራፉ እስክንደርስ ድረስ ምንም አላጋጠምንም። በራፉ ላይ ግን ጩኸቱ ወደኛ ዞረ። የተወሰኑ ቡድኖች ጀመሩት። ከዛ በኋላ ተጨማሪ ወጣቶች ናቸው ጆይን አረጓቸው። ፖሊሶቹ ወዲያው ከከበውን በኋላ ድንጋይ መወርወር ጀመሩ። ድንጋዩ የሚያርፈው ፖሊሶቹ ላይ ነበር፣ እኛ ጋር አልደረሰም። ፖሊሶቹ ከበው ተከላክለው ልናል። እዚህ ላይ የመቀሌ ፖሊሶች ላመሰግን እወዳለሁ በግልጽ ምክንያቱም እነሱ እየተሰበሩ እኛ ምንም አልሆንም። እኔ እንኳን የምመሰክረው አራት የተጎዱ ፖሊሶች አይቻለሁ። ራሳቸው አንዱ ራሱ የተፈነከተ ሌሎቹ ከወገባቸው በታች በድንጋይ የተሰበሩ የሚያነክሱም አይቻሉ። ስለዚህ በእኔ በኩል አራት ጉዳተኞች አይቻለሁ። ይሄ ከሆነ በኋላ ፖሊሶቹ ተጠናክረው በብዛት መጥተው እኛ ከለል አድርገው መኪና ወዳለበት ቦታ ወሰዱን እንደደረሱ ተከታትለው መጡ። ተወሰኑ ወጣቶች መኪና ላይም ድንጋይ መጣል ጀመሩ። ፖሊሶቹ በተጠናከረ ሁኔታ በመኪናው ከአካባቢው አውጥተው ወደ የመቀሌ ፖሊስ ጣቢያ መሀል የሚገኘው አክሱም ሆቴል አጠገብ ነው እንዳየሁት፣ እዛ ወሰዱን። ከዚያ በኋላ የበረራ ሰዓት አስተካክለው ወደ አውሮፕላን ማረፊያ በፖሊስ እየተወሰዱ እንደነበር እንደሚያውቁ የተናገሩት የትዴት ሊቀመንበር አረጋዊ በርሀ ወደ አውሮፕላን ማረፊያ ሲወስዳቸው በነበረው ፖሊስ ስልካቸውን ተነጥቀው መቀሌ አቅራቢያ ኩይሃ ውስጥ ወዳለ እስር ቤት እንደተወሰዱ ተናግረዋል። ኩይሃ ደርሰን በቀጥታ ወደ ፖሊስ ጣቢያ ወሰዱን። ፖሊስ ጣቢያ አንድ ከፍታ ቦታ ነው። እዛ አንድ ክፍል ውስጥ ይህን ከዚህ ግማሽ የሚሆን ክፍል ውስጥ ከተቱኝ። ቆለፉብኝ። በሱ ኋላ ሌላው ተጨማሪ እቃዎች ቁልፍ ምናምን ወሰዱ፣ ሰዓት ምናምን ወሰዱ። ምን እየሰራችሁ ነው ብዬ ጥያቄ ባቀር የሚያውቁት ነገር የለም። እነሱ የታዘዙትን ነገር ነበር ሲሰሩ የነበሩ ማለት ነው። እኛም የምናውቀው ነገር የለም ምናምን አሉ። ከዛ በኋላ ክፍሉ ውስጥ አልኳቸው፣ እንዳታመጡ አልፈልግም አልኳቸው። አደርኩ ጠዋት መጥተው አንኳኩተው አሁን መሄድ ትችላል አሉ። ወደ አራት ሰዓት ገደማ ማለት ነው። አዛዥው ጥሩ ሰው ነው ምንም ል ብለዋል። የፓርቲው ሊቀመንበር አረጋዊ በረሀ እንዲያውም የአመራር አባል ነው አቶ አማኑኤል የሚባል እሱን ፖሊሶች ተከታትለው ይዘው ወደ ጫካ ወስደው በሽጉጥ አስፈራርተው ጥለው አራት ሆነው አንድ ፖሊስ ዩኒፎርም የለበሰ ሶስት ሲቪል የለበሱ ወደ መሬት ጥለው አፍነው ይዘው መርዝ አጠጡት። ግን የተወራጨ ብልቃጡ ወደ ሆዱ ሁሉም ሊገባ አልቻለም። የገባው ግን ደም አስተፋው ሞተዋል ብለውም ጥለውት ሂደው ይህን ያዩ ሰዎች ተከታትለው ወደ ሆስፒታል ወሰዱት። አሁን ሕክምና እያገኘ ነው ያለው ህይወቱ አላለፈም፣ በህይወት አለ። እንደሚሻለውም ሐኪሞቹ ተናግረዋል። በጋዜጣዊ መግለጫው ላይ የተገኙት የአረና ትግራይ ለሉዓላዊነትና ዴሞክራሲ ማዕከላዊ ኮሚቴ አባል አቶ መሐመድ ጅሃር የፓርቲያቸው ሊቀመንበር አብርሃ ደስታና የትዴት ሊቀመንበር አረጋዊ በረህ ላይ ጉዳት ለማድረስ ታስቦ ነበር ብለዋል። በሁለቱ ፓርቲዎች አባላት ላይ ከዚህ በፊት የመግደል ሙከራ እንደተደረገና የተገደሉ አባላት እንዳሉም አቶ መሐመድ ተናግረዋል። ሁለቱ ፓርቲዎች ዛሬ በጋራ በሰጡት ጋዜጣዊ መግለጫ እነዚህ ተደጋጋሚ ድርጊቶች የተከበረውን የትግራይ ህዝብ መብት የሚረግጡ ስሙንም የሚያጎድፉ ተግባሮች ናቸው ብለዋል። በነዚህ ጉዳዮች ላይ የፖሊስን ምላሽ ለማግኘት የአሜሪካ ድምፅ ሬዲዮ ወደ ትግራይ ክልል ፖሊስ ኮሚሽን ቢደውልም ስልካቸው አይነሳም። ምላሻቸውን እንዳገኘን የምናቀርብ ይሆናል። ዛሬ በጋራ ጋዜጣዊ መግለጫ የሰጡት የትግራይ ዴሞክራሲያዊ ትብብርና አረና ትግራይ ለሉዓላዊነትና ዴሞክራሲ በመጪው ሐምሌ ወር እንደሚዋሃዱም ገልጸዋል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸውን፣ ለዜናው ለዘገባው እናመሰግናለን። በደንቢ ዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግሥት ጋር ተደራድሮ ሰላም እንዲወርድ ተጠየቀ። ሰላማዊ ሰልፉ የተካሄደው በህብረተሰቡ ጥያቄ ነው ያሉት የዞኑ የገጠር ፖለቲካና አደረጃጀት ኃላፊ፣ በጫካ ታጥቆ የሚንቀሳቀስ በእርቅና በሰላማዊ መንገድ እንዲገባ ጥሪ ቀርቧል መንግስት ለእርቁ ዝግጁ መሆኑን ገልጧል፣ በማለትም ጠቅሰዋል። በሌላ በኩል በላሎ አሳቢ ናንጎ ሸማቂዎችን ለመቃወም የተጠራ ሰልፍ ላይ አንሳተፍም ያሉ ግለሰቦች ታስረዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ናቸው ይህን የነገሩ ክሱን። ከወረዳው አስተዳዳሪ ለማረጋገጥ ያደረግነው ጥረት አልተሳካም። ብሎ ናኮር መልካ ከነቀምቴ ቀጣዩን ልኮልናል ትናንት በደንቢ ዶሎ የተጠራው ሰልፍ ላይ የተካፈሉት የከተማውና ሰየ ወረዳ መንግስት ሰራተኞች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ነጋዴዎችና ሌሎችም መሆናቸውን ነው። ከሰልፉ ተሳታፊዎች መካከል ወይዘሮ ኖሻ አየለ የተናገሩት ሰልፉ ላይ ስለተላለፉት መልእክቶችም ተከታዩም ብለዋል። ሁሉም ህብረተሰብ በሰላም ገብቶ በሰላም ሰርቶ በሰላም በሀገር ውስጥ እንድኖር በስም ኦሮሞ ጫካ ውስጥ የምትቀመጡ እስካሁንም ለኦሮሞ ብላች በረሃብ በምን ችግር ያያችሁ ኑና አንድ ሆነን የሀገሪቷን ጥያቄ ለሀገሪቷ ልማት በአንድነት ድርሻችንን እንወጣ። አንድ ነን፣ ማንም ለማንም እንዳይጠቃ እኛ አንድ ሆነን በአባ ገዳዎች በኩል ያላችሁን ሀሳብና ያላችሁን ጥያቄ አቅርቡ። እኛም ተወያይተን ተቀምጠን ችግሩን እንፈታለን። በእኛ በኩል ያለው ጥሪ ከሁሉም በላይ እናንተ ገብታችሁ እድገት ሆነን አንድ ሆነን ለሀገሪቷ እድገት እንስራ ብለዋል። ሌላው የሰልፉ ተሳታፊ መመሪያ ስንሰይድ ሰላም በዞኑ እንዲወርድ መንግስትና በኦሮሞ ህዝብ ስም በጫካ የሚንቀሳቀሱ ማድረግ አለባቸው የሚሉትን አብራርተዋል ተመልሶ ከህዝብ ጋር ሆነው በውይይት ችግሮች እንዲፈቱ እንጂ በጠመንጃ ከሆነ ጉዳቱ የህዝብም ነው የእነሱም ነው የሁሉም ነው። ምናምን መንግስት የሀገር መሪ ነው፣ የሁሉም አባት ስለሆነ ትዕግስት በማድረግ ኃይሎም ምኑ ምኑም በሱ እጅ ነው። ሁሉም ነገር መፈጸም የሚችል ስለሆነ ለዜጎች ብሎ አሁን ወደዛ የገቡት በብዛት ወጣቶች፣ ትናንሽ ታዳጊዎች ናቸው። እንደገና ነው ወላጆቹን በፈለገ ባለፈው አንድ ዓመት ውስጥ በሁለቱ መካከል በተካሄደ የተኩስ ልውውጥ ደረሰ ያሉትን ችግር ገልጸው የመፋሰሱ ቀርቶ በእርቅና ድርድር ለህዝቡ ሰላም መስራት እንዳለባቸው ጥሪ አቅርበዋል። በዛ አካባቢ አሁን የመንግስት ወታደር እዛ ላይ ሄደው ሰፈረ፣ እነሱ ጫካዎች ናቸው። እዛ አካባቢ ያሉ ሰዎች አሁን ምንም መስራት አልቻሉም፣ ገበሬ ማረስ አልቻለም። አካባቢ አካባቢ የለቀቀ ወደ ደምብሎ ከተማ እየመጣ ነው አሁን ከጋዜዳ አካባቢ ብዙ ሰዎች እየገቡ ነው ወደ ደምብሎ ቡና አካባቢ ነው በቡናም በእህልም ማረሱ ላይ ከፍተኛ ችግር ስለሆነ የተጎዳ ሆን ህዝቡ ነው ሰው ከአቅሙ በላይ ሆለ ኑሮ ራሱ ይህ ችግር ሁሉ ሊጨር የሚችለው ሰላም ስወርድ ነው ሁለቱ መካር በዚህ ላይ ችግር በማየት ለህዝብ ብሎ ለመጠዋት አመት ደግሞ እንዲበላ ነገርም አይኖርም። ከፍተኛ ችግር ይገጥመናል፣ ይህ በሰላማዊ መንገድ ካልተፈታ ማለት ነው። የዞኑ ገጠር ፖለቲካና አደረጃጀት ኃላፊ አቶ ገመቹ በቀለ ሰልፉ በህብረተሰቡ ጥያቄ መሰረት መካሄዱን ገልጸው ተሳታፊዎቹ ያስተላለፉት መልእክት ላይ ተከታዩን ብለዋል። ሰቆቃ ሞትና ከዚህ በኋላ እኛ በልማት ውስጥ ተሳታፊ መሆን አለብን። ራሳችንን በልማት ማበረታታት አለብን። መጪ ዓመት የራብ ሊሆን ነው። ገበሬ በኋላ ረሰ ንግዱ ካልተነገደ ገበሬ ተሰራ ግጥቅ ስለሚችል ከዚህ በኋላ እኛ ማቆም አለብን። ሰላም የሚሻለ ሰላም ፈላጊዎች ነን። ሰላሙን ደግሞ ለማድረግ ሰላማዊ ሰልፍ ወጥ እኛ ሰላም እንደምንፈልግ ነገር መግለጽ ስላለብን መንግስት ይርዳንና ሰላማችን ያስከብርልን ጥያቄ ያቀረቡት መንግስት እንደ መንግስትም ዞኑ ወስዶ ይህንን ሰላማዊ ሰልፍ እንዲያደርጉ ተደረገ። ያው ህዝብ ሰላማዊ ሰልፍ ወጥቶ ማለት የሚገባው ነገር ብለዋል። ከዚህ በኋላ ለሰላም ለኦሮሞ ህዝብ ብሎ ጫካ የገባ ካለ በሰላማዊ መንገድ መጥቶ በሰላማዊ መንገድ በይርቅ በሽማግሌዎች፣ በእምነት አባቶች በኩል ማለት እንዳለበት ነገር አቅርበዋል። የዞኑ አስተዳዳሪ ይህንን አበስሮላቸዋል። አሁንም በሰላማዊ መንገድ የመሄዱ ጉዳይ ክፍት መሆኑን መረጋግጦላቸዋል። መንግስት፣ እንደ መንግስት ይህንን በህግ እንደሚጨርስ ምንም ክርክር የለንም። የሚያመበት ላበስል ይፈልጋለ። ከዛው እንጂ በእነዚህ ሰበብ ደግሞ የራሳቸውን የግል ፍላጎታቸውን ለማሳቃት አብሮ የህዝብን ሰላማዊ የሚደፈርሱ ይኖራሉ ብለን ስለምናስብ ያንን ደግሞ ህዝቡ የራሱ የራሱ ለራሱ ስል ሰላሙን ማስከበር ስላለበት ከዚህ በኋላ ያንን ትከሻ የምንሸከምበት ትከሻ ስለሌለ መቆም አለበት የምል የህግ በላይነትን ማስከበር በተመለከተ የተነሳ ጥያቄንም አስመልክቶ ፖሊስ ጣቢያና ፍርድ ቤት የመሳሰሉ ተቋማት ቶሎ ወደ ስራ እንዲገቡ ይሆናል ብለዋል። መንግስት አሁንም ለእርቅና ድርድር ዝግጁ ነኝ ማለቱን ተከትሎ የሸማቂዎቹን አስተያየት ለመጠየቅ ለምዕራብ ዞን ቃል አቀባይ በተደጋጋሚ ያደረግኩት የስልክ ጥሪ መልስ አላገኘም። ካሁን ቀደም የምዕራብ ዞን ሸማቂዎች መሪ ኩምሳ ዲሪባ በአፍሪካ መሰል ችግሮችን በመፍታት ልምድ ያለውና ገለልተኛ አካል ከመንግስት ጋር ቢያደራድራቸው ለመነጋገር ፈቃደኛ መሆናቸውን ገልጸው እንደነበር ይታወሳል። በሌላ በኩል በላሉ ሀሳቢ ሸማቂዎቹን ለመቃወም መንግስት የጠራው ሰልፍ ላይ አንሳተፍም ያሉ ግለሰቦች ታሰሩ ሲሉ ስማቸው እንዲጠቀስ ያልፈለጉ ግለሰብ ተናገሩ። የዛሬ ጠዋቱን ሰልፍ የጠራው መንግስት ነው። የኦሮሞ ነጻነት ተዋጊዎችን ሽፍቶች ብሎ ህዝቡ እንዲቃወም ነው የተፈለገው። የከተማው ነዋሪ ሰልፉ ላይ መሳተፍ ስላልፈለገ አልተገኘም። ከዚህ ጋር ተያይዞ አባገዳ ታምሮ የሚባሉ ሰው ተይዘዋል። እርጋሳ የሚባል በህብረት ስራ ማህበር ውስጥ የሚሰራ አቶ ክፍሉ መርዳሳ የሚባሉ ግለሰብም እንዲሁ ታስረዋል። ለወረዳው አስተዳዳሪ አቶ አማረ ተገኝ እሱን ለማጣራት ስልክ ደውዬ በአካል ካልሆነ በስልክ መልስ ለመስጠት እንደሚቸገሩ ተናግረዋል። ስማቸውን እንዳይጠቀስ የጠየቁ የወረዳው ጽሕፈት ቤት ሰራተኛ እንዳሉት ከሆነ ለዛሬ ጠዋት ተጠርቶ የነበረው ሰልፍ መቅረቱንና ጥቂት ሰዎች መታሰራቸውንም ጠቅሰው ለምን እንደታሰሩ ግን አላውቅም ብለዋል። ለቪኦኤ ናኮር መልካ ነቀምቴ። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። በኢትዮጵያ የኮሌራ ህሙማን ቁጥር እያሻቀበ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገለጸ። ወረርሽኙ በአፋር ክልል እንደ አዲስ መዘገብ በኦሮሚያ ክልል እየተስፋፋ ሲሆን አማራና ትግራይ ክልሎች ግን ለመቆጣጠር እንደቻሉ ነው የተገለጸው። በኦሮሚያ ክልል ምዕራብ ሐረርጌ ዞን የኮሌራ ተጋላጭነት ላላቸው የህብረተሰብ አካላት በሚመጣው ሳምንት ክትባት እንደሚሰጥም ተገልጿል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምጽ በላከው መግለጫ እንዳስታወቀው በኢትዮጵያ የኮሌራ ወረርሽኝ ወደ ሌሎች አካባቢዎች እየተስፋፋ መሆኑን ተገልጿል። በወረርሽኙ ቁጥጥር ውስጥ የአማራ ክልልና ትግራይ የሚያበረታቱ መሆኑም ተነግሯል። በአማራ ክልል ለ25 ቀናቶች በትግራይ ክልል ለ17 ቀናቶችና በድሬዳዋ ላለፉት ስምንት ቀናቶች ምንም አይነት የበሽታው ምልክት አለመዘገቡንም መግለጫ አስታውቋል። በተለይ በኦሮሚያ ብሔራዊ ክልላዊ መንግስት በኮሌራ የተጠቁ ህሙማን መጠን እየጨመረ መምጣቱንም ነው የተነገረው። ኢንስቲቱቱ በሰኔ 18 ያወጣው መግለጫ ሰባት መቶ ሁለት ታማሚዎች በኮሌራ መጠቃታቸውን የሚገልጽ ሲሆን ቁጥሩ እያደር እየጨመረ በዛሬው ዕለትም ለውጥ መኖሩን ነው የኢንስቲቱቱ ምክትል ዳይሬክተር ዶክተር በየነ መጎስ ለአሜሪካ ድምፅ የገለጹት ነው። ክልል ነው ክልል፣ ወረርሽኙ በተከሰተባቸው ክልሎች በበሽታው የተያዙ ሰዎችን ለይቶ ለማከም የሚያስችል በአጠቃላይ 22 የለይቶ ማከሚያ ማዕከሎች መቋቋማቸውንም ኢንስቲቱቱ ገልጿል። ከዚሁ ጋር በተያያዘ በሚቀጥሉት ሳምንታት በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ ሐረርጌ ዞን ለኮሌራ ተጋላጭ ናቸው ተብለው ለተለዩ 291 ሺህ የህብረተሰብ አካላት የኮሌራ ክትባት እንደሚሰጥም ተገልጿል። በኦሮሚያ ብሔራዊ ክልላዊ መንግስት በዚህ ሳምንት ብቻ 33 የበሽታው ተጠቂዎች በመገኘት በአጠቃላይ 332 የበሽታው ተጠቂዎች መገኘታቸውን ነው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የገለጸው በአዲስ አበባ ከተማ በተጨማሪ ሰላሳ አንድ የበሽታው ተጠቂዎች በመገኘት በአጠቃላይ መቶ አንድ ሰው በኮሌራ በሽታ መያዛቸው መረጋገጡን ዶክተር በየነ መጎስ ለአሜሪካ ድምፅ ተናግረዋል። በአብዛኛው ሰዎች ሄደው ወጥተዋል። ስቴ ላይ መረጃ የለኝም። የተወሰኑ ጥቂት ሰዎች ይኖራሉ ማከሚያዋል። እነሱም ግን በሁለት ሶስት ቀን ነው የሚወጡ ናቸው። ምናልባት ሞትም በተመለከተ አዲስ መረጃ ይኖራል አሁን ድረስ በአጠቃላይ እስካሁን መረጃው ላይ እንዳለው ነው። አዲስ ግን በአፋር ክልል አንድ ተጨማሪ ሞት አለ። ከጀመረ ወዲህ ስንት ነው ማለት ነው? ኢትዮጵያዎች አስራ ሰባት ነው ያለው፣ ስምንቱ በማህበረሰብ ዘጠኙ ደግሞ በጤና ተቋሙ ወረርሽኙ እንደ አዲስ የተከሰተበትና በሽተኞች የተለዩበት ሌላኛው የአፋር ብሔራዊ ክልላዊ መንግስት መሆኑንም ነው መግለጫው ያተተው። በተጨማሪም የኩፍኝ በሽታ በአፋር ክልል ከየካቲት ወር ጀምሮ በአሳይታ ወረዳ 282 ሰዎች ላይ መታየቱን፣ በዱፍቲ ወረዳ 15 ሰው ላይ በአጠቃላይ 297 ሰዎች ላይ ወረርሽኙ መታየቱ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ለመጽሔት የተዘጋጁትን ዘገባዎች ያጠናቀናል። የተከበራቸው አድማጮች፣ አሁን ወደ ሁለተኛው አጋማሽ ልንዘልቅ ነው። ከዛ በፊት አንዲት ማስታወሻ አለችኝ። መልካም ዜና በአዲስ አበባና በአካባቢው ለምትኖሩ አድማጮቻችን አዲስ የኤፍኤም ሬዲዮ ስርጭት ከፊታችን እሁድ ሰኔ 24 ቀን ጀምሮ ብለን ነበረ፣ ከፊታችን የፊታችን ሰኞ ሳምንት አንስቶ ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባው የአሃዱ ኤፍኤም ሬዲዮ 94.3 ላይ ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማሳወቅ እንወዳለን። እሁድ ያልነው የሰኞ ሳምንት ነው የሚሆነው። በአሜሪካ ድምፅ በአጭር ሞገድ ከሚተላለፈው መደበኛው ስርጭታችን በተጨማሪ መሆኑ ነው። ወደ ሁለተኛው አጋማሽ እንለፍ። ኢትዮጵያ ዛሬ የምትገኝበት ፖለቲካዊና ማኅበራዊ ችግር በተፎካካሪ የፖለቲካ አካሄድ ሊፈታ የሚችል ስላልሆነ የተለየ ዘዴና ጥብቅ ኅብረትን እንደሚጠይቅ የቀድሞ የግንቦት ሰባት አመራር አቶ አንዳርጋቸው ጽጌ አሳስበዋል። ሰሞኑን በአገሪቱ የተፈጠረ አሳዛኝ ሁኔታም ካለፈው ተሞክሯችን እንዳልተማርን የሚያሳይ ድርጊት ነው ብለዋል። መለስካቸው አመሃ ነው ዝርዝሩን የላከልን። ትውልድ አይደናገር እኛም እንናገር በሚል ርዕስ ያሳተሙትን ባለ 664 ገጽ መጽሐፋቸውን ለማስመረቅ ነበር አቶ አንደርጋቸው ጽጌ በኢንተርኮንቲኔንታል ሆቴል ትናንት ምሽት ጋዜጣዊ ጉባኤ ጠሩት። በመጽሐፉ ይዘትና በዙሪያው የተነሱ ጥቂት ጥያቄዎች ቢኖሩም ብዙ ጋዜጠኞች በወቅታዊ የሀገሪቱ ችግሮች ላይ ደራሲው፣ የፖለቲካ ሰው አስተያየታቸውን እንዲሰጡ ነበር ደጋግመው የጠየቁት። አቶ አንዳርጋቸውም ወደ ዝርዝር ጉዳዮች ለመግባት እንደማይፈልጉ አስታውቀው የሀገሪቱ ሁኔታ እጅግ አሳሳቢ እንደሆነ ገልጸዋል። ይህንንም ቀደም ሲል በጽሑፍም ሆነ በቃል ባገኙት አጋጣሚ ሁሉ ለመንግሥት አካላት እንደገለጹላቸው አልሸሸጉም። የሀገሪቱ ችግር እጅግ ልዩና መዋቅራዊ ነው ብለዋል። ለዚህ ችግር መፍትሔ ለመሻትም ልዩ አካሄድና ዘዴ ያስፈልገዋል ባይ ናቸው። አቶ አንዳርጋቸው ጽጌ ያንን መዋቅራዊ ችግር ከምር ወስዶ ለመመርመርና ችግሩ ለመፍታት ሙከራ የማያደርግ የፖለቲካ ኃይል ስልጣን ከያዘ፣ ይህንን ተረድቶ የፖለቲካ ተቃዋሚው በዚህ መንገድ እንዲመረመር ጥያቄ የማያቀርብ ከሆነ ሁሉም ህዝብ፣ ሁሉም ድርጅት አንዱ የሚተርፍ የለም። ተያይዞ ሁሌ እንደምናገረው ወደ ሲኦል የሚሄድበት መንገድ ክፍት ነው። አሁንም ክፍት ነው። ይሄ የምናየው ሰሞኑ የምናየው የሲኦሉ ደረጃዎች ነው። አንድ ሁለት ደረጃዎች ነው የተመለከት ነው ወድቁልቁል የሚወስደውን ደረጃ ነገር ግን ከምር የሀገር ያለበትን ሲሪየስ የሆነ ችግር ከምር ወስዶ በአንድ ላይ እንደ አንድ ሰው ቆሞ ለመፍታት የሚደረግ ሀገራዊ ሁኔታ ሳይፈጠር በተፎካካሪ ፖለቲካም የሚፈታ ችግር አይደለም እስከ ማለት ደርሻለሁ። አቶ አንዳርጋቸው አክለውም የተለመደው በፓርቲዎች መካከል በሚደረግ ፖለቲካዊ ፉክክር የሀገሪቱ ልዩ የሆነ ችግር ሊፈታ አይችልም ሲሉ ለምን እንዳሉም ተጨማሪ ማብራሪያ ሰጥተዋል። አጠቃላይ የአገሪቷን ዜጎች፣ የአገሪቷን የፖለቲካ ድርጅቶች ሙሉ ትብብር የሚጠይቅ ነው። አንዱ ድርጅት ከስሮ ሌላው አንዱ ህዝብ ከስሮ ሌላው የሚያተርፍበት ሁኔታ በኢትዮጵያ ውስጥ የለም። አንዱ ዜጋ ከስሮ ሌላው የሚያተርፍበት ሁኔታ የለም። ሁሉንም ይዞው መቀመቅ የሚሆን ከዳንም በአንድ ላይ ነው፣ ከጠፋም በአንድ ላይ ነው። ይሄንን የሚያስረዳ አይነት ውይይት አላይም። ምን በየመድረኩ ይሄን የሚያስረዳ ኮንሰርን አላይም። በፖለቲካ ድርጅቶችም ይብን በስልጣን በያዘው መሀል ነገሮች እንዲሁ በቀላሉ በሂደት በምን እንደሚቃለሉ አይነት ነገር ነው። ይሄ የመጣው ነገር የሚያሳየው ያለው እንዲህ በቀላሉ የሚቃለል ችግር አይደለም እዚህ ሀገር ላይ ያለው ነው። ይሄንን ብቻ ነው ማለት የምችለው። ሲሪየስ መታሰብ አለበት። ይሄ የንቃ ደወል ነው። አሁን የሆነው ነገር ማንን ነው የሚያነቃው? ሁሉንም ነው። መንግስትን ብቻ አይደለም፣ ተቃዋሚውንም ህዝቡንም ጭምር ሰሞኑን በኢትዮጵያ የሚታየው መገዳደል በመጽሐፍ ውስጥ የገለጹትን የ969ኙንና የሺ ዘጠኝ መቶ ሰባውን የኢትዮጵያ ሁኔታ በትንሹም ቢሆን የሚያስታውስ ይመስላል። እስቲ የእርስዎን ስሜት ስጋትና አመለካከት ከዚህ አኳያ ያካፍሉን የሚል ጥያቄ ቪኦኤ በግል ጠይቋቸው ነበረ። እኔ መጽሐፉ መነበብ አለበት አንዱ ከምለው ነገር አንዱም ደግሞ እንዲህ አይነት አዙሪት ውስጥ እየወደቅን በደርግ ጊዜ የታየውን አይነት የእርስ በርስ ነገር እንደገና በደርግ ጊዜም የታየውን ሪ የሰባዊ መብት ገፋፋ ደርግ ወድቆ እንደገና በሀገራችን ይደገማል ብለን ያላሰብነው ነገር የተደገመበት ሁኔታ የሚያሳየው ሪሊ ከነዛ ኤክስፒሪየንሶቻችን በስፋት ሰው የሚማርበት መሪዎች የሚማሩበት፣ የመንግስት ባለስልጣናት፣ ደህንነት፣ ሰራዊት አካላት የማይማሩበት ሁኔታ ውስጥ የገባን መሆናችን ነው የሚያሳየውና ከዛ ሁሉ ስቃይ ትምህርት አልወሰድ ነው አሁን ደግሞ ሌላ ዙር ስቃ ውስጥ በኢህአዴግ ዘመን ተገብቶ ከሱ ደግሞ ትምህርት ሳይወሰድ ተመሳሳይ የሆኑ ነገሮች ነው እየተመለከትነው ያለ ነው እና ይህን ነገር ዝም ብሎ በመግለጫ በምናምን ብቻ ሳይሆን ስር ነቀል የሆነ የአመለካከት ለውጥ እንዴት መምጣት ይችላል? የሚለውን እንደዚህን አይነት ውይይቶች ምንድን ነው እንዲህ አይነት የመገዳደል ባህል ልናልፈ ያልቻልነው ለምንድን ነው ጭካኔ ማስወገድ ያልቻልን ነው በሚል ደረጃ ህብረተሰቡ ድረስ የዘለቀ ህብረተሰቡ ራሱን እንዲያ የሚያደርጉ ነገር ሁሉ መሰራት ያለበት ይመስለኛል። እና ተመሳሳይ የሆነ ነገር ነው እያየን ያለ ነው። እንዴት እንዴት አንድ ህዝብ አንድ አገር በተከታታይ ውድቀት ካደረገበት ታሪኩ ትምህርት ተምሮ የተሻለ ነገር አይሰራም? እኛ ኢትዮጵያውያን ሪ ለዚህ ያልታደልንም ወይ የሚል ጥያቄ የሚያስነሳ ነው። አቶ አንዳርጋቸው ጽጌ ትናንት ምሽት በይፋ ያስመረቁት ትውልድ አይደናገር እኛም እንናገር የተሰኘው መጽሐፋቸውም ሆነ ሌሎች የደርግ የመይሶን፣ የኢህአፓ፣ የወያኔና የመሳሰሉ ድርጅቶች አባላት የሚያሳትሟቸው መጽሐፍት ከነጉድለቶቻቸው ለታሪክ ተመራማሪዎች ትልቅ የመረጃ ምንጮች ሊሆኑ እንደሚችሉ ያምናሉ። ከሰንአ የመን አየር ማረፊያ ታፍነው በኢህአዴግ እስር ቤት ያሳልፏቸውን ቀናት የሚተርከውን መጽሐፋቸውን በተመለከተም ይህን ብለው ነበረ። እስር ቤት የነበረው ከየመን አንስቶ ቀጥሎ ያለፍኩበትን ሂደት የሚመለከተው መጽሐፍ ይሄ ቅጽ አንድ ነው የሚለው ያለው ቅጽ ሁለት የሚለው መጽሐፍ ከመውጣቱ በፊት ይሄኛው መጽሐፍ ይወጣል ያለው ሌላ ራሱን የቻል አርስት ይዞ ነው። እንደዚህ በቅጽ መልኩ መሄድ አይደለም። ከረንት ስለሆነ ባይዘገይ የሚል ነገር አለኝ። ይሄ መጽሐፍ ትንሽ እንደሄደ በሁለት ወር ውስጥ በሶስት ወር ውስጥ ያኛው መጽሐፍ ይወጣል ብዬ ነው ማስበው። ወደፊት ትናንት ባስመረቁት መጽሐፋቸው ይዘት ዙሪያ አቶ አንዳርጋቸውን አግኝተን ለማነጋገር እና ለአድማጮቻችን ለማቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ እናመሰግናለን ለዘገባው። እሰጥ አገባ ይቀጥላል ለውጥና ፈተናዎቹ በሚል ርዕስ የተቀናበረው እሰጥ አገባ ነው የሚቀጥለው። በኢትዮጵያ ተስፋ የፈነጠቀው ለውጥ ፈተና ገጥሞታል። አሁን እያየን ያለነውም ይበልጡን የለውጡ ተቃዋሚዎች የከሰቱት ሁኔታ ነው የሚሉ ተከራካሪ በአንድ ወገን፣ የለም ጠቅላይ ሚኒስትሩ የጠቅላይ ሚኒስትሩ ሰላምንና ፍቅርን የሚሰብክ ነገር ግን ተጨባጭ ሕግ አስከባሪ እርምጃ የጎደለው የአመራር ዘይቤያቸው ራሱ የችግሩ አካል ነው የሚሉት ተከራካሪ በትይዩ ቆመው ሙግት የጀመሩበት ክርክር የቅዳሜውን የአማራ ክልል ባለስልጣናትና የፌዴራል መንግስት ባለስልጣናት ግድያ ተከትሎ የተለየ ገጽታ የተላበሰ ይመስላል ይለናል የዚህ እሰጥ አገባ አዘጋጅ አሉላ ከበደ። ሁለቱ ተከራካሪዎች በየበኩላቸው ያስነበቧቸውን ጽሁፎችና ያሰሟቸውን ንግግሮች መነሻ አድርጎ ሲያበቃ ባለፈው ሳምንት ከድንገቱ አስቀድሞ ያደረጉትን ለየት ያለ ቃና የነበረው ክርክር ለሌላ ጊዜ ቆይቶ የዛሬውን ይዞ ቀርቧል። ወደ አሉላ ከበደ ንብራችሁ ቼ በድጋሚ ለጊዜያቸው አመሰግናለሁ። ባለፈው ቅዳሜ የተፈጠረው ድንገት ተከራክራችሁበትን መንፈስ ሆነ አንዳንድ ጭብጦችን ይቀይራል። ለሌላ ጊዜ እንደምንመለስበት እናቆይና ያለፈው ቅዳሜ ድንገት ቀድሞውኑ እየተጋጋመ በመጣው የክፍፍልና ዘውግ ለይተው የሚነጣጠሩ ጥቃቶች ደጋግሞ በታዩበት ሁኔታ ላይ መሠረት የለሽ ወሬዎችም እንደፈቀዱ የሚሰጡ ትንታኔዎችን ጨምሮ የፖለቲካ አየሩን ሞልተውታል። ከውዥንብርና ንትርኩ ባሻገር ሀገሪቱን ወደ ከፋ ትርምስ እንዳይከትም ስጋት የነገሰ ይመስላል። ወደ ተሻለ አዝማሚያ መውሰድ የሚያስችል አማራጭ ያለውን ያህል ወደ ከፋ ሁኔታ ውስጥ ገባ ይሆን የሚል ስጋት አለና፣ ሁለታችሁም በየፊናችሁ ትጽፋላችሁ። እስኪ መንደርደሪያችንን የዚያች አገር ደህንነት ግድ እንደሚላቸው ሰዎች መንገድ በሚጠቁም ቁም ነገሮችንም ለተከታዮቻችሁ ጭምር በሚያስጨብጥ መልኩ በእናንተ እይታ የት ነው ያለ ነው? ከቅዳሜው በኋላ ዶክተር አክሎ ገርሶ ቢጀምሩ እሺ። መጀመሪያ አቶ አሉላ አንተን። ቪኦኤን ዶክተር ተድላን ለማመስገን እፈልጋለሁ ቢፈቀድልኝ ለሞቱት ጀግኖቻችን ቤተሰቦች እኔም ቤተሰቤም ባለቤቴም ያለንን እጅግ በጣም መሪር የሆነ ሀዘናችን ለመግለጽ እፈልጋለሁ። ዶክተር አምባቸውን ለትንሽ ደቂቃዎችም ቢሆን አነጋግሬው ስለነበር የእሱ መሞት አሁንም ከፊቴ ላይ በፍጹም በአእምሮዬ ሊቀረጽልኝ አልቻለም። በእሱ ጀምራለሁ። አሁን ያለንበት ሁኔታ እጅግ በጣም አሳሳቢ አደገኛ እና ምንም በመረጃ ያልተደገፈ ብዙ የሐሰት ወሬ የሚሰራጭበት ለአገራችን ሕዝብ አብሮነት የማይበጅ ለአገራችን ዘላቂነት ታላቅነት የማይበጅ እንዲያውም የኢትዮጵያን ሕዝብ እጅግ በጣም ዝቅ የሚያደርግ አረመናዊ የሆነ ግድያ ነው የተካሄደው። ስለዚህ ይህ ግድያ ጀግኖቹ በመሞታቸው ብቻ የሚታይ ሳይሆን ከዚያ በላይ አልፈን ማየት ያለብን ነው። በጣም የሚያሳዝነኝና የሚያሳፍረኝ በኢትዮጵያ እንግዲህ በአሁኑ ወቅት ያለውን የፖለቲካ ስርዓት ብንወስድ በአገር አቀፍ ደረጃ የፌዴራል መንግስት አለ፣ በአካባቢ ደረጃ ደግሞ ክልሎች እንዳሉ ይታወቃል። ነገር ግን ባህር ዳር የተካሄደው ጭካኔ ያለው ግድያ በአዲስ አበባ ጀነራል ሰዓረ መኮንንን የመሰሉ እጅግ በጣም ብርቃማ የሆኑ ጀግና በሚሞቱበት ጊዜ መፈንቅለ መንግስት ተካሂዷል ተብሎ ሲነገር፣ እኔ በጣም ነው ለኢትዮጵያ ያዘንኩን የፈራሁትና የሰጋሁት ምክንያቱም በወንድማማቾች መካከል ልዩነት ሊኖር ይችላል። በባህር ዳር የተከሰተው በአማራው ክልል አመራር በወንድማማቾች መካከል የተደረገ ልዩነት በሰላም ሊፈታ ይችል ነበር የሚል እምነት ነው ያለኝ። ስለዚህ እንዲያው በእሱ ልጀመር። መፈንቅለ መንግስት ማለት አንድ የተወሰነ ግሩፕ ተነስቶ መሳሪያ ይዞ ማዕከላዊ መንግስቱንን ሊያፈርስ ተነሳ ማለት ነው። እና መፈንቅለ መንግስት የሚለው ነገር ለአማራው ክልል ለምንድን ነው የተሰጠው የሚለውን ጥያቄ አቀርባለሁ። እና ይሄ በጣም አስጊ የሆነ እጅግ በጣም የሚያስፈራ ትርጉም፣ ሌላ አዲስ ትርጉም ለቃላቶች ለአስተሳሰቦች የሚሰጥ ስለሆነ በጣም ያሰጋኛል። መልካም መልካም። ዶክተር ተድላ ወደ እርስዎም ልሻገርና ተመሳሳይ ጥያቄ ላቅረብ። ዛሬ ያለውን የሀገሪቱን ይዞታ የት ነው ያለ ነው? እሺ። አሉ። አመሰግናለሁ እኔም እንደዚሁ ምንም ባልታሰበ ሰዓት በስራ ላይም እያሉ በቤታቸውም እያሉ እንደማናችንም ማለት አሉ ስባሉ ህይወታቸውን ላጡ ወገኖቻችን፣ ለቤተሰቦቻቸው እግዚአብሔር መጽናናቱን እንዲያመጣላቸው እመኛለሁ። እኛ አሁን ያለንበት ነገ ቅዳሜ እንግዲህ ሳምንት መሆኑ ነው። ያው ስጋቱን ማለት በፊትም በተከፋፈለ ሀገር ፖለቲካ ሲደረግ ብዙ ችግር እንዳለው ብናውቅም ያ አሁን ደግሞ የበለጠ እየተገለጸ ነው የመጣው። እንግዲህ ያው ለምን ሆነ መፈንቅለ መንግስት ነው ምናምን የምለው ብቻ ሳይሆን ራሱ በምንም መልኩ ብደረግ ትክክል የሆነ ፒክቸር ስለሌለ ክሊር የሆነ ነገር ካለመኖሩ የተነሳ ወደ ብሄር ግጭት እየመራ ነው ያለው የምመስለው እና ከዛም አሁን ደግሞ ያሉት የተለያዩ ሰዎችን እያፈሱ እያሰሩ ያሉት ነገር የበለጠ ነገሩን እያባባሰ ስለሚሄድ ስጋቱ በጣም ጨምረ። እኔ በፊቱም ፈራው ነገር ነበረ፣ ሽስ እንዲሆን ፈልጌ አይደለም፣ ፍራርቻዬን ስጋቴ ነበረ ገልጸው፣ ያ ስጋቴ እንዲሁም የበለጠ ነው የጨምረው። ለእኔ ብቻም አይደለም ኮስ የሀገሪቱ የማናችንም ነው፣ እዛ ላይ ነው ያለነው እና ፊውቸሩ ፍለፊት እናየው በጣም ያሰጋል። ግን ያው ማስተካከል የሚገባቸው ነገሮች መንግስት እንዲያደርግ ደግሞ ያው እንግዲህ ምን ማድረግ አንችልም፣ ስለዛ መነጋገር ነው፣ ምን ማድረግ እንችላለን። መልካም። በመንግስት በኩል የተሰጡ መረጃዎች አሉ። ድንገቱንና የተከተሉትን ሁኔታዎች አንስቶ መሰረት የሌላቸውም ወሬዎች ጨምሮ ያንን ያህል ግለሰቦች የመሰላቸውን ነገር በሚናገሩበት ውዥንብር የተፈጠረበት ሁኔታ ይታያልና እርግጠኛ የሆኑ ምንጮችን ማቅረብ በሚያስቸግርበት ገለልተኛ ወይም የቡድን ፍላጎት ከሌላቸው ክፍሎች የመጡ መነሻዎችን ለጥያቄ መሰረት ላድርገው የሚዋዥቅ የፖለቲካ የሽግግር ሂደት ምክንያት እንደሆነ በመንግስት መረጋገጥ የነበረባቸው የሰብአዊ መብት ጥበቃ በክልሎችና በፌዴራል መንግስት ያለ ግንኙነት በርካታ ጭብጦችን ያነሳል። እስኪ በየፊ ናችሁ ለዚህ አሁን ላለው ሁኔታ ያበቁ ናቸው የምትሏቸውን እንመልከትና፣ ሊያርቁ ምናልባትም በመጨረሻው በሁለታችሁም እንደተነገረው ወደ ተሻለ ሁኔታ ሊወስዱ የሚችሉትንም ትፈነጥቃላችሁ። ዶክተር አክሎ ግርሶላ፣ አስቀድም እኔ ስከታተለውና ሳጠናው ይሄ ነገር በባህር ዳር የተከሰተው በአዲስ አበባ የተከሰተው አላስፈላጊ የሆነ ግለሰቦችን በኃላፊነት በመሪነት ሚና የሚጫወቱ ግለሰቦችን የመግደሉ ሁኔታ ክስተት ለምን ተከሰተ? የሚለው ይሄ የሚያሳየው የአመራር የፖለቲካ ድክመት መኖሩን ነው፣ ክፍተት መኖሩን ነው። እነዚህ ነገሮች በጋራ ውይይት በሰከነ አእምሮ ሊፈቱ ይችሉ ነበር የሚል እምነት አለኝ። ቀደም ሲል ችግሮቹ ከተከሰቱ የኢህአደግ አመራር ማድረግ የነበረበት እነዚህ ችግሮች አሉ ብሎ ውይይት ማካሄድ ነው እና ይሄ የተከሰተውን ክስተት የፖለቲካ ነው፣ የህዝብ አይደለም፣ የብሔር አይደለም፣ የወጣት አይደለም። የፖለቲካ አመራር የፖሊሲ ግድፈት ነው፣ ችግር ነው። መልካም ዶክተር ተድላ ወደ እርሶ ልሻገር። እርሶስ ምንድን ነው ለዚህ ያበቃን ይላሉ? ቀደም ሲል አሳስቦኝ ነበር ብለዋል። ዛሬ ያለውን ምስቅልቅል ምናልባትም የሚቀጥለው አቅጣጫ ባልጠራበት ወደ ተሻለ አቅጣጫ ለማምጣት ምን ያስፈልጋል የሚለውን ለመረዳት ምን እዚያ ያደረሰንን መረዳቱ ጥሩ ሊሆን ይችላል እና ምንድን ነው በእርሶ ግምት፣ በእርሶ አስተያየት ብዙ ጊዜ ደጋግሜ የምለው እና ዋናው የጽንፈኛ ኦሮሞ ናሽናሊስቶች ብሄረሰኞችን ፖለቲካ በደንብ ያልተረዳ ሰው አሁን በዚሁ ባለንበት ዘመን ማለት ነው የኢትዮጵያን ፖለቲካ ሊረዳው አይችልም። የምል ቢው አለኝ። ይሄን ምንድን ነው ማለት ነው አሁን ዶክተር አምባቸው የጀኔራል አሳምነው ጽጌ በሳቸው በኩል የሚገደል ሌላ ነገር የሚሆን ብቻ፣ አሁን የሳቸው ቢው ስለ አማራ ናሽናሊዝም ይዘዋል ተብሎ ፓብሊክሊ የሚታወቀው ቢው ሪስፖንስ ይባላለሁ የሀገሪቱንም ፊት ለፊታችን ያለውን እውነታን በተመለከተ የአማራን ህዝብን በተለይ በዘር ላይ ያተኮረ የሚያጠቁ ሰዎች፣ የሚገሉ ሰዎች፣ የሚያፈናቅሉ ሰዎች ምንም ሳይደረጉ እንደዚህ ነገሮች ሲደረጉ ይሄ መንግስት ምንም ኦልሞስት የሚያደርገው ነገር የለም። እና እኛ ተጠቅተናል እየተጠቃንም ነው የምለውን ሀሳብ የያዙ ሰዎች፣ ቪው የሚያንጸባርቁ ሰዎች ኦፍ ኮርስ አሉ እና የዚህ ኮንፍሊክት ይሄ ነገር ያሰጋቸው አማራ ብሔረተኞች ጋር መካከል ላይ ነው ይሄ ቴንሽን የመጣው እና ወደ መገዳደልም ወደዚህ ኮንፍሊክት የመራው ከዚህ የባሰ ደግሞ ወደ እርስ በርስ ጦርነት ጋር ልመራ የሚችል ደረጃ ላይ የደረሰው ከዚህ የተነሳ ነው። አድማጮች፣ ክርክሩ አላበቃም። በመጪው ሳምንት ፕሮግራማችን ይቀጥላል። ለአሁኑ ተከራካሪዎቹን ዶክተር አክሎግ ቢራራንና ዶክተር ፈላይ ወልደ ዮሐንስን ስለጊዜያቸው ስለ ጊዜያቸው እናመሰግናለን። ፕሮግራሙን ያዘጋጀውን አሉላ ከበደንም እንዲሁ አንዲት ማስታወሻ የቀደመችውን ማስታወሻ ልድገምና ማጠቃለያ ዜና አሰምተ እንሰናበታለን በአሃዱ ሬዲዮ ኤፍኤም ሬዲዮ ላይ ፕሮግራማችን የከሶስት ሰዓት እስከ አራት ሰዓት በየቀኑ እንደሚሰራጭ ልንገልጽላችሁ እንወዳለን። ለአዲስ አበባና አካባቢው አድማጮች አሀዱ ኤፍኤም ዘጠና አራት ነጥብ ሶስት ላይ ከፊታችን ሰኞ ሳምንት ጀምሮ ዝግጅታችን እንደሚደመጥ እንገልጽላችኋለን። አዲሱ ወደ ማጠቃለያ እንሂድና እንሰናበታለን። እሺ። በደንቢ ዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግስት ጋር ተደራድሮ ሰላም እንዲወርድ ተጠይቋል። ሰላማዊ ሰልፉ የተካሄደው በህብረተሰቡ ጥያቄ ነው ያሉት የዞን የገጠር ፖለቲካና አደረጃጀት ኃላፊ፣ በጫካ ታጥቀው የሚንቀሳቀሱ በእርቅና ሰላማዊ በሆነ መንገድ እንዲገቡ ጥሪ ቀርቧል፤ መንግስትም ለእርቁ ዝግጁ መሆኑን ገልጠዋል ብለዋል። የትግራይ ዲሞክራሲያዊ ትብብር ትደን ሊቀመንበር አረጋዊ በርሄ መቀሌ ላይ በነበረው የጀኔራል ሰአረ መኮንንና የሜጀር ጀነራል ገዛይ አበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ጣቢያ ታስረው እንደነበር ታውቋል። ክብራትና ክብራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ስናስተናገዳችሁ ያመሸ ነው አዲሱ አበበና ቆንጂ ታየነን አብራችሁ ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ደህና ደሩ። ነገ ቅዳሜ እንገናኛለን። በደህና ደሩ። አዎ፣ ነገ ቅዳሜ እንገናኛለን።